ሰላም ለእናንተ ይሁን። ጋቢና ቪዮ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚሰሙት ዘገባዎች መካከል ጦርነት እንደማወጅ ነው የሚቆጠረው። ጦርነት እንደማወጅ መሆኑን ሰው ምብሎ እንዲያስብ ፌዴሬሽን ምክር ቤቱ ይህንን በወሰነበት ግን ፌዴሬሽን ምክር ቤቱ ኢቨን ጠቅላይ ሚኒስትሩን ተጠያቂ መሆናቸውን ጭምር ነው ውሳኔ ያስተላለፉ። የትግራይ ክልላዊ መንግስት ቃል አቀባይ ሊያ ካሳ ናቸው። ነገ ይደረጋል ተብሎ በሚጠበቀው የፌዴሬሽን ምክር ቤት አስቸኳይ ስብሰባ የክልሉ ተወካዮች እንዳይሳተፉ መወሰኑን አስመልክቶ በምሽቱ ማብራሪያ ይሰጣሉ። ስልክ የሰራውን ስል ይለኛል። ቀርተት ቦታ አንደኛውን አድርጌ ማውራት እንደምትችል በዚህ የመጀመሪያው ሞከራ የሞከርኩት ይለኛል። ወጣቱን የፈጠራ ባለሙያ ቃለ ዳዊት እስ ማለምን የሰማ ነው የተለያዩ ሽልማቶችን ስላገኘባቸው ድንቅ የፈጠራ ስራዎቹ በምሽቱ ያጫውተናል ሌሎች ጉዳዮችም ተካተዋል ሀብታሙ ስዩም መሰናደውን እመራለሁ ኤልያስ አስማሬ ድምፅ ምህንድስናውን ያከናውናል ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ታስቃኝናለች አመሰግናለሁ ሀብታሙ በድጋሚ እንደምን አምሽታችኋል የትግራይ ክልል ተወካዮች ነገ በሚካሄደው የፌዴሬሽን ምክር ቤት አስቸኳይ ጉባኤ ላይ የጉባኤው አጀንዳ ስላልታወቀ በሚል እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገለጸ። በክልሉ የኮሮና ቫይረስን መዛመት ለመከላከል ተብሎ የወጣው የአስቸኳይ ጊዜ አዋጅም ለአራት ወራት እንዲራዘም ምክር ቤቱ ወስኗል። በጉዳዩ ላይ ምላሽ የተጠየቁት የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ የወልቃይትና የራያ ህዝብ የራሳቸውን እድል በራሳቸው እንዲወስኑ በትግላቸው ያረጋገጡትን የትግራይ ምርጫ ለመረበሽ በጣም ጥቂቶች በብር የተገዙ ሰዎች ያካሄዱት ነው በማለት ጉዳዩን አጣጥለውታል። ወይዘሮ ሊያ በክልሉ የሰብአዊ መብት ጥሰት አለ የተባለው ከሀቅ የራቀና ለህዝብ ንቀት ያላቸው እኛ እናውቅልሃለን በማለት እረብሻ ለመፍጠር የሚያሰሩ ሰዎች እንዲህ የሚሉትም ሲሉ አክለዋል። ዘገባውን ያደረሰን ሙልጌታ ጽብሃ ነው። ደቡብ ሱዳን ለሚገኘው የተባበሩት መንግስታት ሚሽን ኡንሚስ በኮንትራት የሚሰራ ፓንኮርፕ ኩባንያ የቀድሞ ተቀጣሪዎች የተቃውሞ ሰልፍ አድርገው ቦር ከተማ የሚገኘው የድርጅቱን መስሪያ ቤት ለሁለተኛ ቀን ዘግተውታል። ሰራተኞች በደል ተፈጽሞብናል፣ ያለ አግባብ ከስራችን ተባረናል ብለው ለተቃውሞ መውጣታቸውን ገልጸዋል። አንድ የመንግስታቱ ድርጅት ሚሽን ባለስልጣን እንዳሉት ከስልሳ የሚበልጡት ተቃዋሚዎቹ የመንግስታቱ ድርጅት ተልዕኮ ግቢ መግቢያ በሮችን ዘግተው በመያዛቸው መደበኛ ስራ ተስተጓጉሏል። ፓንኮርፕ ያስቀረብን ደሞዛችንን ይክፈለን ብለው ተቃ ተቃዋሚዎቹ የጠየቁ ሲሆን ኩባንያው በጉዳዩ ዙሪያ አስተያየት ለመስጠት ፍቃደኛ አልሆነም። በማሊ ከሁለት ሳምንታት በፊት ስልጣን የተቆጣጠረው ወታደራዊ ደርግ በመጪዎቹ ቅዳሜና እሁድ በስልጣን ሽግግር ጉዳይ ንግግር እንደሚጀምር አስታወቀ። ድርድሩን ከፖለቲካ ፓርቲዎች፣ ከህዝባዊ ድርጅቶችና ፕሬዚዳንቱ ኢብራሂም ቦባካር ኬታ ከስልጣን እንዲወርዱ የገፋውን ተቃውሞ የመራው የጁን ፊብስ እንቅስቃሴ ከተባለ ቡድን ጋር እንደሚካሄድ ነው ያስታወቀው። ነገ ቅዳሜና እሁድ የሚካሄደው ንግግር የሽግግሩን አቅጣጫ የሚተልም ይሆናል ሲል አንድ የወታደራዊው ደርግ ቃል አቀባይ ገልጿል። የወታደራዊው ደርግ ከዚህ ቀደም ከሶስት ዓመታት በኋላ ስልጣን ለሽግግር መንግስት እናስረክባለን ሲል አስታውቆ ነበር። የምዕራብ አፍሪካ ሀገራቶች የኢኮኖሚ ማህበር ኤኮዋስ አይሆንም አሁኑኑ ስልጣን ለሲቪላዊ አስተዳደር አስረክቡ፣ ከአንድ አመት በኋላም ምርጫ መካሄድ አለበት ሲልም አስታውቋቸዋል። የተባበሩት መንግስታት የሕጻናት መርጃ ዩኒሴፍ ማናቸውም ሀገር የክትባት ተደራሽነት እንዳይቀርበት ለማድረግ በቀጣዮቹ ሁለት አመታት የኮቪድ-19 ክትባቶችን ከሚሰሩ ኩባንያዎች የመግዛትና የማከፋፈል ሂደት ኃላፊነቱን እንደሚመራ አስታወቀ። ዩኒሴፍ እና የዓለም የጤና ድርጅት በጋራ ሆኖ እስካሁን በግዝፈቱና በፍጥነቱ ወደር የሌለው የሚሆነውን ክትባት የማዳረስ መርሃ ግብር እንደሚመሩ አስታውቋል። ዩኒሴፍ በትላንትናው ዕለት ባወጣው መግለጫ ኮቫክስ በሚል በእንግሊዘኛ አጽርሆት የሚጠራው መርሃ ግብር ለዘጠና ሁለት የዝቅተኛና የመካከለኛ ገቢ ሀገራቶች ክትባቶችን እኩል ለማዳረስ የታለመ መሆኑን ገልጾ በመርሃ ግብሩ ላይ ሰባ ስድስት ባለጸጋ ሀገራቶች ሊሳተፉ መስማማታቸውንም ጨምሮ አስታውቋል። ዩናይትድ ስቴትስ መርሃ ግብሩን የሚመራው ለቻይና ወገንተኛ ብላ የምትከሰው የዓለም የጤና ድርጅት በመሆኑ አልሳተፍም ስትል በዚሁ ሳምንት ውስጥ አስታውቃለች። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ዘገባዎቻችን እናቅና። የትግራይ ክልል ምክር ቤት የክልሉ ተወካዮች በነገ ውለት ይደረጋል ተብሎ በሚጠበቀው የፌዴሬሽን ምክር ቤት አስቸኳይ ስብሰባ ላይ እንዳይሳተፉ መወሰኑ ተሰምተዋል። ይህን የተመለከተው ዘገባ ቆየት ብሎ ይደመጣል። ከዚያ በፊት ግን አንድ በሰራቸው ድንቅ የፈጠራ ስራዎች በተደጋጋሚ ለሽልማት የበቃ ወጣት እናስተዋውቃችሁ። ቃለ ዳዊት እስማለም ይባላል። በባህር ዳር ከተማ ነዋሪ ነው። ከፈጠራ ሥራዎቹ መካከል በዋናነት የሚጠቀሱለት የዶሮ እንቁላ ለማስፈልፈያ ኢንኩቤተር፣ የትራፊክ መብራትና ሙሉ ለሙሉ በሀገር ውስጥ የተመረተ የፀሐይ ኃይል መሰብሰቢያ ወይንም ሶላር ፓነል ይገኝበታል። ቃለ ዳዊት በተለያዩ ውድድሮች ላይ የሚሳተፈው ያለበትን የበጀት እጥረት ለማሟላት እንደሆነ ለኤደን ገረመው ነግሯታል። ቃለ ዳዊት እስመ አለም ለኤሌክትሮኒክስ እቃዎችና ለቴክኖሎጂ ፍቅር ያደረበት ከልጅነቱ ጀምሮ እንደሆነ ይናገራል። ለዚህ ፍቅሩ ማስታገሻ የሆነው ዘንድም መምህር የነበሩት አባቱ በሰፈራቸው ወደሚገኙ ሬዲዮና የኤሌክትሪክ እቃ ጠጋኞች እየወሰዱ ያስፈልገኛል ያላቸውን ሁሉ በመግዛት ያግዙት እንደነበርም ያስታውሳል። የብዙ ፈጠራዎች ውጤት ባለቤት የሆነው ቃለ ዳዊት የሰባተኛ ክፍል ተማሪ እያለ ለመጀመሪያ ጊዜ የሰራውን የፈጠራ ስራ እንዲህ ያስታውሳል። ለመጀመሪያ ጊዜ የሰራሁት ብዬ የማስታውሰው በዚህ ላይ ኢኖቬሽን ቅርቢያ ሆኜ ሳስበው ዚ ይለኛል። ወደ ሰባት ስምንተኛ ክፍል ስደርስ በደንብ የማስታውሰው የቴሌቪዥኖች የድሮ ወክ ወክማን ምላቸው ወይም ደግሞ ቴፕ ካሴት እየወሰዱ በኪስ ተይዘው በባትሪ ቻርጅ እየተደረጉ ቴፕ የምታዳምጭባቸው እንዳሁኑ የሚስሪ ፕሌር ምናምን ስላልነበረ እነዛ ስለነበሩ እነሱን አወጣጥቼ ስልክ የሰራሁት ዝ ይለኛል። ያ ስልክ በቃ ከከዚህ ቦታ አድርጌ ከርቀት ቦታ አንደኛውን አድርጌ ማውራት እንደምንችል በዚ የመጀመሪያው ሙከራ የሞከርኩት ዚ ይለኛል። ከዛ ከፍ እያልኩ ሲሄድ ትልልቅ እንትኖቹን ሁሉ መሞከር፣ የሻይ ማፊያዎችን ሁሉ መሞከር ጀመርኩ ማለት ነው። እድሜው ከፍ ሲል ወደ ባህር ዳር መጥቶ በብሉ ናይል ዩኒቨርሲቲ እና በባህር ዳር ዩኒቨርሲቲ የኮምፒውተር ሳይንስ ትምህርቱን የተማረ ሲሆን በአሁን ሰዓትም በባህር ዳር የቴክኖሎጂ ኢንስቲትዩት ውስጥ ያስተምራል። ቃለዳዊት ጎን ለጎን የፈጠራ ስራውን ገፍቶበት የዶሮ እንቁላል ማስፈልፈያ ኢንኩቤተር፣ የትራፊክ መብራትና ሌሎችም ፈጠራዎችን የሰራ ሲሆን በዋናነት ግን በሚኖርበት ማህበረሰብ ውስጥ ያለውን የኃይል አቅርቦት እጥረት ችግር ለመቅረፍ ሙሉ ለሙሉ በሀገር ውስጥ በራሱ የተሰራ የታዳሽ የፀሐይ ኃይል ወይም ሶላር ፓነል ሰርቶ ለተለያዩ ውድድሮች አቅርቦ አሸንፏል። ቃለዳዊ ያሸነፈባቸውን ውድድሮች ለመሳተፍ የተገደደው የፈጠራ ስራውን በሰፊው ለገበያ ለማቅረብ ያለበትን የገንዘብ እጥረት ችግር ለመቅረፍ መሆኑንም አክሎ ያብራራል። ብዙ ውድድሮች ጋር ተወዳድሬ ያለው የተወዳደርኩበት ዋናው ምክንያቴ ደግሞ አንደኛ ወደ ቢዝነሱ መግባት ስፈልግ፣ በእኛ ሀገር ብዙም ያልተለመዳል ጀማሪ የቢዝነስ ሀሳብ ይዘህ ስቴጅ ብዙ ነገሮች እጥረት ይገጥሙሻል ያል ከዛ ውስጥ ካሻ አንዱ እጥረት ነው ማለት ነው። እነዚህን ነገሮች በምን ማሟላት አለብኝ ብዬ በማስብበት ውድድሮች ጋር መሳተፍ የጀመርኩኝ። ምክንያቱም እኛ ሀገር ፋይናንስ ተቋማት አይዲያ ይዘሽ ፋይናንስ አያረጉሽም ወይም ፓርትነር ልፈልግ ብትይ ይህን ወይም ኢኖቬሽን ብዙን ጊዜ ገንዘብ ሰቶች አብረን እንሰራለን፣ ትልቅ ካምፓኒ እንገነባለን የሚል ሰው ስለሌለ ውድድሮችን እንዳማራጭ ወሰድኳቸው ማለት ነው። ድሮች ትልልቅ ውድድሮች የምላቸውን ተወዳደር ስምንት በሶላር ፓምፕ ሲስተም ነው የሚባለን። በጣም ኃይል የሚሰሩ የቤት ውስጥ መብራቶችን አምርቶ ወደ ገበያ ውስጥ ለመግባት ና የትራፊክ ሲስተሞችን። ከነዚህ ውስጥ የመጀመሪያው ለእኔ ስራዬን ያስተዋወቀ ጊዜ የማስበው የሚኒስትር ኦፍ ኢኖቬሽን የሚያወጣው በሀገር ደረጃ የተዘጋጁ የኢኖቬሽን የቴክኖሎጂ ውጤቶችን የሚሸልመው ስድስተኛው ዙር የጎልድ ሜዳሊያ ተሸላሚ ነበርኩ። በጣም በሀገር ደረጃ ስራ ለሰሩ ሰዎች የሚበረከት ማበረታቻ ማለት ነው። በዛ ስራዎቼን ተቀባይነት አገኘው ማለት ነው። በሚኒስትር ደረጃ ነው በፕራይ ሚኒስትር ደረጃ ሽልማት ነበረ። ያ ደስ የሚል ማነቃቃት እንደኔ ፈጠረልኝ። ከዛ ደግሞ የተለያዩ ድርጅቶች ጋር የሚያወጧቸውን ኮሎች እያየው መወዳደር ቻልኩ ማለት ነው። ቶታል ኢትዮጵያ ስታርታፕ አውጥቶ ነበር። የሁለት ሺ አስራ ስድስት ሶስተኛ ደረጃ ጨረስኩ። ኢሲይሲ የሚባልም ድርጅት አለ። ያው መጨረሻ ላይ ፕሮጀክቱን ፌል አረገ። እኔም አንደኛ ዊን ባረግም ጌት ያረጉትን አማውንት እንኳ ማግኘት አልቻልኩም ማለት ነው እንጂ እዚያም ላይ የመጀመሪያው ሁ አጠናቀብኩኝ። የፈጠራ ባለሙያው ቃለ ዳዊት የሚሰራቸው የፈጠራ ስራዎች ያላቸውን ጠቀሜታዎችም ከወደፊት ህልሙ ጋር በማያያዝ እንዲህ ይገልጻል። የምሰራቸው ቴክኖሎጂዎች በማህበረሰቡ ዘንድ በሰፊው አምርተን ወደ ገበያ ብንገባ አንደኛ በሀገር ደረጃ ሰፊ የሆነ የኢኮኖሚ ተጽዕኖ መፍጠር እንችላለን። ለምሳሌ ስል ከመቶ ሰላሳ አምስት ያላነሱ የስራ እድሎች መፍጠር እንችላለን። የካሽ ችግራችንን የሚፈታልን አካል ብናገኝ ማለት ከዛ መቶ ሰላሳ አምስት ሰዎችን ቀጥታ የስራ እድል እንፈጥራለን። እነዚህን አምርተን ደግሞ ወደ ገበያ በምንገባበት ጊዜ በአምስት ዓመት እቅድ ውስጥ ከሀያ ሺህ በላይ ምርቶችን እናመርታለን ነው እቅዳችን። ሀያ ሺህ ምርቶችን በምናመርትበት ጊዜ ከመቶ ሺህ ሰው በላይ የንጹህ ኢነርጂ ተጠቃሚ ይሆናል። ምክንያቱም በአሁኑ ሰዓት የገጠሩ ማህበረሰብ መብራት ለማግኘት እንኳ ኩራዝ እያበራ ነው ያለው፣ እንጨት እያነደደ ነው ያለው፣ ከሰል። ስለዚህ በጤና ውስጥ የሚመጣውን ችግር ማየት እንችላለን ማለት ነው። በደንበኞች ደረጃ ደግሞ እኛ ንቃ ከገዙልን ለሁለት ዓመት የምንሰጠው እውነተኛ ዋስትና ይሆናል ማለት ነው። ብራንድ ትጠነቀቂያለች፣ ለብራንድሽ ስለዚህ የእኛ ምርት ሁለት ዓመት ዋስትና ሰጠን ከሆነ እውነተኛ የሁለት ዓመት ዋስትና ነው የምንሰጠው ማለት ነው። ስለዚህ በሁለት ዓመት ውስጥ ችግር እንኳ ቢገጥማቸው በሲስተሙ ልከውት ተጠግኖም ወይም ተቀይረው ይመለስላቸዋል ማለት ነው። ስለዚህ ለከፈሉት ዋጋ ጥሩ መስተንግዶ ያገኛሉ ማለት ነው። እንደ ሀገር ደረጃ ደግሞ ከውጭ ሀገር የሚመጣውን ያለቀለትን የሶላር ሲስተም የውጭ ሀገር ምንዛሬን በጣም ማስቀረት እንችላለን። በትንሹ ከስልሳ ፐርሰንት እስከ ሰባ አምስት ፐርሰንት ድረስ ማስቀረት እንችላለን ማለት ነው። ሮ ማቴሪያሎችን ስለምናመጣ ግን እስከ ሰባ አምስት ፐርሰንት ድረስ ማስቀረት እንችላለን። ሙሉ በሙሉ ግን ኦፕሬት አርገን መስራት ስንጀምር ሰማንያ እስከ ሰማንያ አምስት ፐርሰንት ማስቀረት እንችላለን ማለት ነው። እና ዘርፈ ብዙ የሆኑ ጠቀሜታዎች አሏቸው። ትልቅ ህልም ያደረኩት በኢትዮጵያ ዲዛይን የተደረጉ በኢትዮጵያ እየተመረቱ የኤሌክትሮኒክስ ምርቶች በእያንዳንዱ ቤት ውስጥ እንዲገቡ እጅግ በጣም ነው የምመኘው ማለት ነው። የቴክኖሎጂ እና የፈጠራ ስራውን ለማስፋፋትም ሁለት ተግዳሮቶች እንዳሉበት ቃለ ዳዊት ያስረዳል። በስራዎች ውስጥ ሁለት መሰረታዊ ችግሮች ይገጥሟሉ። ያው እንዲህ አይነት ስራ ሰራለው ብሎ የሚያስብ ሰው አንደኛው የክህሎት ማነስ ሊሆን ይችላል። በቂ ልምድ ከሌለው አንድ ሰው ያን ነገር በጥሩ ሁኔታ መስራት ያቅተዋል። ለምሳሌ በእኔ ሁኔታ ስመጣ ሁሉ ጊዜም አንድ ሙያ የምታገኙ በትምህርት አይደለም፣ ወይ በልምድ ነው የሚሆነው፣ ወይ አንቺ በሙከራ ሄደሽበት ታገኘዋለሽ ወይም ደግሞ የሚያውቁ ሰዎች ትንሽ ስልጠና ሰጠች፣ ስለዛ ነገር እውቀት ማግኘት ይቻላል ማለት ነው እና አንዳንድ ያው የዲጂታል ኤሌክትሮኒክስ ዲዛይን ላይ ስላለሁኝ እኔ አንዳንድ ቻሌንጆች አሉ ብቻ ማልፈታቸው እና ከሌሎች ጋር አብሬ መስራት የሚያዋጣኝ ወይም ደግሞ ሌሎች እኔን አስተምረኝ እንዲሄድ እነሱ እነሱ እንደ ትልቅ የእውቀት ጋር አያቸዋለን። ግን እኔ አሁን ባለውበት ሁኔታ የምችለውን ያህል ከህልወት ጊዜ የሄድኩኝ ነው ያለሁት ማለት ነው። በሁለተኛ ደረጃ ደግሞ ያወቅኩትን ጨርሼ የተወዳ ደቨሎፓሪጌ ና ሰሪቼ የማህበረሰቡን ችግር በትንሽ በትንሹም መቅረፍ እየቻልኩኝ በሰፊው መስራት የማልችልበት አንደኛው መንገድ ደግሞ የካስ ችግሮች አሉ ማለት ነው። እነዚህም ሁለት ነገሮች በምችለው መጠን እያጣቀምኩ ለማለት ጥረት አደርጋለሁ። ዋናው ትልቁ ህልሜ የልጅነት ህልሜን መሬት ላይ አውርጄ ማየት ነው ማለት ነው። ቃለ ዳዊት እስማዕለም አሁን ላይ ከማስተማሩ ጎን ለጎን የራሱን የመስሪያ ቦታ ወርክሾፕ ከፍቶና ሶስት ሰራተኞችን ቀጥሮ እየሰራ የሚገኝ ሲሆን ወደፊት ፈጠራዎቹን በማሳደግ ወደ ትልቅ ኩባንያነት የመሻገር ህልም እንዳለውም ተናግሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። እያዳመጣችሁን ስለሆናችሁም እናመሰግናለን። በፌዴሬሽን ምክር ቤት የትግራይ ክልል ተወካዮች የጉባኤው አጀንዳ ስላልታወቀ በሚል ነገ በሚካሄደው የምክር ቤቱ አስቸኳይ ጉባኤ ላይ እንደማይሳተፉ የክልሉ ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ መወሰኑ ተገልጿል። ሙሉጌታ አጽባ ከመቀሌ ዝርዝር ጉዳዩን ይነግረናል። የትግራይ ክልል ምክር ቤት አምስተኛ ዘመን አስረኛ አስቸኳይ ጉባኤውን ዛሬ በቪዲዮ ኮንፈረንስ አካሂደዋል። ምክር ቤቱ ያካሄደውን ስብሰባ አስመልክቶም ለአሜሪካ ድምጽ ማብራሪያ የሰጡት የክልሉ የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳ የሀገሪቱ የፌዴሬሽን ምክር ቤት ለነገ ነሐሴ 3 2012 ዓ.ም በጠራው አስቸኳይ ስብሰባ ላይ መወያየቱ ተናግረዋል። የክልሉ ካቢኔ የፌዴሬሽን ምክር ቤት ነገ በሚያካሄደው አስቸኳይ ስብሰባ የትግራይን ምርጫ ለማደናቀፍና ለማስቆም ውሳኔ ከማስተላለፍ እንዲቆጠብ ብሎ ትናንት ያወጣው መግለጫ ምክር ቤት ቤቱ እንደደገፈው ኃላፊዋ ገልጸዋል። በትግራይ ምርጫ ዙሪያ የማንም ፍቃድ አያስፈልግም። ፈቃድን ከልካይም አካል ቢኖር የትግራይ ሕዝብ ራሱ ነው። በዚህ በዚህ ምርጫ የማንም ጣልቃ ገብነት አያስፈልግም። በዚህ ከጣልቃ ገብነታችሁ ራሳችሁ እጃችሁ በተሰበሰቡ የሚል አንድ ማስጠንቀቂያ ውሳኔ ተላልፈዋል። ሁለተኛ በትግራይ ምርጫ ዙሪያ ላይ የሚወሰኑ ውሳኔዎች ካሉ በዚህ ፌዴሬሽን ምክር ቤት ትግል እያደረገ ያለው አሁንም ምርጫችን ለማደናቀፍ በሚደረጉ ማንኛውም እርምጃ ቢኖርም ያንን እርምጃ በብቃት ለመመከት ያንን እርምጃዎችን በንቃት እየመከትንም ምርጫችንም ለአንድ ምሰከ እንድንማናቋረጥ የፌዴሬሽን ምክር ቤት ከዚህ ቀደም ሲያካሄዳቸው ለነበሩ ስብሰባዎች አባላቱና የቋሚ ኮሚቴ አባላት የመነጋገሪያ አጀንዳ ቀድሞ ይደርሳቸው እንደነበረ ወይዘሮ ላይ አስታውሰው የነገው አስቸኳይ ስብሰባ አጀንዳ ግን እስካሁን ግልጽ እንዳልተደረገ አመላክተዋል። አጀንዳው ግልጽ እንዲሆን የፌዴሬሽን ምክር ቤት በደብዳቤ ቢጠየቅም መልስ አልሰጠም ብለዋል። በመሆኑም የትግራይ ክልል ተወካዮች በነገው የፌዴሬሽን ምክር ቤት አስቸኳይ ጉባኤ እንዳይሳተፉ የክልሉ ምክር ቤት በሙሉ ድምፅ መወሰኑ ኃላፊዋ ገልጸዋል። ቋሚ ኮሚቴዎች የማያውቁት አጀንዳ፣ የፌዴሬሽን ምክር ቤት አባላትም የማያውቁት አጀንዳ፣ ነገር ግን በዝግ ስብሰባ ከአንድ ከላይ በተሰሳ አጀንዳ ብቻ እንዲወያዩ እየተደረገ ያለው ማለት ነው። ዝግ የሆነበት ለምንድን ነው የሚለውን ነገር እንግዲህ የሆነ የተለየ ሌላ የኢትዮጵያ ብሔር ብሔረሰቦች ህዝቦች የማያውቁት የሆነ አጀንዳ ይዘው ለመንቀሳቀስ የሚፈልጉት ነገር አለ ማለት ነው። ስለዚህ በዚህ ደረጃ ከሆነ እንግዲህ ፌዴሬሽን ምክር ቤቱም እኛ እምነት ካጣንበት ቆይተናል። ምክንያቱም ፌዴሬሽን ምክር ቤቱ የተቀመጠነትን አላማ አይደለም እያሳካ ያለው። አጀንዳው ግልጽ እንዲሆንልን ጠይቀናል፣ እስካሁን ግልጽ አላደረገም። ስለዚህ አጀንዳ ባልታወቀና ህጋዊ ባልሆነ ስብሰባ ላይ ሀገር ለመበተንም ይሁን በህዝባችን ዘንድ ታሪካዊ ስህተት እንዲፈጸም በሚወሰን ውሳኔም ይሁን የኛ በፌዴሬሽን ምክር ቤት የተወከሉ አካላት መሳተፍ የለባቸውም በሚልም በሙሉ ድምፅ ያጸደቀበት ሁኔታ ነው ያለው። ከኮሮና ቫይረስ ወረርሽኝ ለመከላከል ተብሎ በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለሶስተኛ ጊዜ እንዲራዘም ምክር ቤቱ መወሰኑ ወይዘሮ ሊያ ተናግረዋል። እስካሁን አምስት ወር በአስቸኳይ ጊዜ አዋጅ ውስጥ ሆናል። ወረርሽኙን ለመከላከል ዘርፈ ብዙ ስራዎችን ስንሰራ ቆይተናል። አሁን ደግሞ አምስተኛ ወሩን በማ አገባደድ ላይ ስላለን አሁን በተጨባጭ ቫይረሱ ከአካባቢ ወደ አካባቢ እየተስፋፋ ባለበት ሁኔታ ውስጥ ሆነን፣ እንዲሁም የዓለም ስጋት ሆኖ እየቀጠለ ባለበት ውስጥ ሁነን እንግዲህ ለመቆጣጠር ላይ የሚያስችል ለመከላከል የሚያስችል በቂ ዝግጅትና አጠቃላይ እንቅስቃሴ እያደረግን እንዳልሆነ በማየት ተጨማሪ የአራት ወር የአስቸኳይ ጊዜ አዋጅ እንዲራዘም ነው በአንድ ድምጸ ተአቅቦና በአብዛኛው ድምጽ ያጸደቀው ምክር ቤት ማለት ነው። በትግራይ ክልል የፊታችን ሮብ ጳጉሜ አራት ምርጫ ለማካሄድ ዝግጅቶች እየተጠናቀቁ እንደሚገኙና ለሀያ ሁለት ቀናት የቆየው የምረጡ ቅስቀሳ እየተጠናቀቀ ሲሆን ምርጫ ሂደቱን ማንም አያስቆመውም ብለዋል የክልሉ መንግስት ቃል አቀባይም። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለ በኢትዮጵያ የህዝብና የቤቶች ቆጠራ ሳይካሄድ መዘግየቱ ሀገሪቱ ለሚቀጥሉት አስር ዓመታት እንድትመራበት ታስበው እየተዘጋጀ በሚገኘው መሪ የልማት እቅድ ላይ ተጽዕኖ እንደሚያሳድር የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት አስታውቋል። የጥምረቱ ዋና ዳይሬክተር የሆኑት አቶ ነጋሽ ተክሉ ለአሜሪካ ድምፅ እንደተናገሩት በኢትዮጵያ በከፍተኛ ፍጥነት እየጨመረ ያለው የህዝብ ቁጥር ከኢኮኖሚ እድገቱ ጋር ካልተመጣጠነ ሀገሪቱን አደጋ ላይ ይጥላታል። ከአቶ ነጋሽ ጋር ቆይታ ያደረገችው ስመኝሸ ቆይናት። በኢትዮጵያ በየአስር አመቱ የሚካሄደው የህዝብና ቤቶች ቆጠራ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በ2007 ዓ ም ሲሆን አራተኛው የህዝብ ቆጠራ በ2017 መካሄድ ከነበረበት ሶስት ዓመታትን አስቆጥሯል። የህዝብና ቤት ቆጠራውን እንዲያካሂድ በተወካዮች ምክር ቤት ኃላፊነት የተሰጠው ኮሚሽን በተለያዩ የተፈጥሮና ሰው ሰራሽ ምክንያቶች እንዲሁም ብዙ ሰዎች ከአካባቢያቸው በመፈናቀላቸው ቆጠራውን ማካሄድ እንደማይችል በመግለጹ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባለፈው አመት ሰኔ ወር ላይ ቆጠራው ለሁለተኛ ጊዜ እንዲራዘም አድርገው ነበር። ኢትዮጵያ ሀገር አቀፍ የህዝብ ቆጠራውን አታካሄድ እንጂ የህዝቧ ቁጥር በከፍተኛ ደረጃ እየጨመረ መሆኑን ግን መረጃዎች ይጠቁማሉ። በተለያዩ የዓለም አቀፍ ድርጅቶች ትንበያ መሰረትም በአሁኑ ጊዜ የኢትዮጵያ ጠቅላላ የህዝብ ብዛት እስከ 110 ሚሊየን እንደሚደርስ ይገመታል። የህዝብ ቁጥር በሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ካለው ጉልህ ሚና አንጻር የህዝብና ቤት ቆጠራ ጊዜውን ጠብቆ አለመካሄዱ በሀገሪቱ ላይ እያደረሰ ስላለው ተጽዕኖ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥምረት ዋና ዳይሬክተር የሆኑትን አቶ ነጋሽ ተክሉን ጠይቀናቸዋል። የህዝብ ቁጥር አለመካሄዱ ይኸው አሁን የአስር ዓመት ፕላን እየወጣ ነው። አስር ዓመት ፕላንሽ ስኬታማ ሊሆን እድል የሚያገኘው የህዝብ ቁጥሩ መነሻ አድርጎ ቢሄድ ነው። የፕላኑ ብቻ ሳይሆን አጠቃላይ እውነተኛ ታርጌቱን የሚመታ የልማት ስራ ልንሰራ ከሆነ የህዝብ ቆጠራው በጣም ወሳኝነት አለው። የት ላይ ኢንቨስት ላድርግ፣ ምን ያህል ልበጅት የሚለው አመለካከት ግልጽነት ሊመጣ የሚችለው የህዝብ ቁጥሩን በአግባቡ ስናውቀው ነው የሚል እምነት ነው ያለ የህዝብ ቁጥር እየበዛ በሄደ ቁጥር በተለይ ደግሞ መሰረታዊ ፍላጎቶችን የሚሰጡ ተቋማት በደንብ ሳይጎለብቱ ህዝብ ቁጥር በሚጨምርበት ጊዜ ያለው ተጽዕኖ ምን ይመስላል? በጣም በጣም ከፍተኛ የሆነ ተጽዕኖ እየፈጠረ ከቤተሰብ ይጀምራል። አንድ ልጅ ያለውና አምስት ልጅ ያለው አዲስ አበባ ያለውን የመጓጓዣ፣ የትምህርት ቤት ክፍያ አጠቃላይ ኑሮውን አሸንፎ ልጆቹን በጥሩ ሁኔታ ማሳደግ የሚያስችለው እድል እየጠበበ ፈተናው እየበረከተ ነው እየሄደ ያለው። ድሀው ላይ ስትመጭ ደግሞ የባሰ ከፍተኛ ችግር እየሆነ ነው። ስለዚህ የኢኮኖሚ እድገቱ አብሮ ከህዝቡ ቁጥሩ ጋር ማሳደግ ካልቻል ክላይሜት ቼንጅም አሁን ይባስ ብሎ ደግሞ ኮቪድም ተጨምሮበት አብሮም የሰላም መደፍረስ ሲኖር ደግሞ የነበሩት የስራ እድሎች የኢንቨስትመንት እድሎች እየተዳከሙ ሲሄዱ የባሰ ችግር እየመጣ ኢኮኖሚውና የህዝብ ምጣኔው ሳይታረቁ የሚሄድበት ሁኔታ ከተፈጠረ አደጋ ውስጥ እየገባን የምንሄድበት እድል እየሰፋ ነው። እንግዲህ ኢትዮጵያ ውስጥ በይፋ የህዝብ ቆጠራ ከተካሄደ አስራ ሶስት አመት ሆኖታል። ነገር ግን እንደ ባለሙያ በአጠቃላይ አሁን ያለው የስነ ህዝብ ሁኔታ ምን ይመስላል? ስነ ህዝብ ስንል በገጠርም ከተማም የሚኖረው ህዝብ ደምረን ነው። በወሳኝ መልኩ ግን የገጠሩ ህዝብ ነው የሚበዛው። ድህነት ማለት አንዱ መገለጫ ብዙ ልጆች መውለድ ነው። ለምን? የሴትዋ መብት ባልተጠበቀበት፣ ድጋፍ ሰርቪሶች በደንብ ባልተጠናከሩበት፣ የእሷ የመወሰን መብት በላይ የወንዱ የበላይነት ያለበት ሶሻል ኖርም ባለበት የመውለድ ሁኔታ ከገዳም ይሁን ትዳርዋም ውስጥ ሁና ይሁን በጣም ቁጥር የጨመረበት ሁኔታ እንዳለ ነው የሚያመላክተው። የህዝብ ቁጥሩ ባይቆጠርም ከሰማንያ በላይ ህዝባችን በገጠር እስከ ኖሮ ድረስ በገጠር ያለው ወሊድ ደግሞ ከፍተኛ ከመሆኑ ከከተማው ሲነጻጸር እስከሆነ ድረስ ይሄ ሁኔታ ብዙ ህዝብ ሊኖረን እንደሚችል እርግጠኛ ሁነን መገንዘብ ይገባናል። ከተማዎች ላይ የሚታየው ፈጣን የህዝብ እድገት ምንድን ነው ምክንያቱ? የሀገሪቱ ልማቶች የተሰባሰቡት አዲስ አበባ ነው የስራ ፈጠራም ከፈለግሽ አዲስ አበባ ነው የምታየው። የጉልበት ስራም የሁሉም አይነት እድሎች ያሉት አዲስ አበባ ናት። ከተሞቻችን በተመጣጣኝ አይደለም እያደጉ ያሉ። ስለዚህ ለተለያየ ስራ፣ ለትምህርት፣ ጊዜያዊ ጉብኝት ሁሉም የመጣ እዚህ ነው እየሰፈረ ያለው። አዲስ አበባ ላይ እውነተኛ ቆጠራ ቢካሄድ ከአምስት ሚሊዮን በላይ እንጂ በታች መሆን አይችልም። አሁን ካነሷቸው ሀሳቦች ጋር ተያይዞ እንግዲህ በእድሜያቸው በወጣት ተብለው በሚከለል እድሜ ክልል ውስጥ ያሉ ህብረተሰብ ክፍሎች ከሌላው ጋር ሲነጻጸር በጣም ከፍተኛውን ቁጥር ይይዛሉ። እና ምናልባት የራሱም ኦፖርቹኒቲ ይኖረዋል። ተጽዕኖስ ምን ይመስላል? ኢትዮጵያ የወጣት ህብረተሰብ መገለጫ ሀገር ናት። ከዜሮ አመት እስከ ሰላሳ አመት ከሰባ አንድ ፐርሰንት ነን። እንደ ኢትዮጵያ አይነት ያሉ ወጣት ህብረተሰብ በጣም ወሳኝ በሆነበት ወጣቱ ላይ እንዴት ፕሮዳክቲቭ ላድርገው የሚለው ስራ ካልተሰራ ይሄ ወጣት ኦፖርቹኒቲ መሆኑ ቀርቶ አደጋ ሊሆን ይችላል። እንዴት ነው ወጣቱን ሪሊ ኢምፓወር የምናደርገው? ፖሊሲና ስትራቴጂዎቻችን የወጣቱን ህብረተሰብ ተጠቃሚነት፣ ተሳታፊነት የሚጠይቅ ወቅት ላይ ነን ያለነው። ኢትዮጵያ ውስጥ ያለው የስነ ህዝብ ፖሊሲ ምን አይነት ነው? በተለይ የህዝብ ምጣኔን በተመለከተ እንደ ኢትዮጵያ ደግሞ በጣም የወጣቱ ቁጥር ከፍተኛ በሆነበት ሀገር ላይ ያለው ፖሊሲ ምን ይመስላል? የፖሊሲ ችግር ነው ያለው ወይስ ሲያፈጻጸም ችግር ነው ያለው? ሁለቱም ችግሮች አሉን። በመጀመሪያ ደረጃ ይህን የፖፕሌሽን ከዲቨሎፕመንት የማስታረቅ ዓለማዊ ስትራቴጂ ከመመልጸጉ በፊት ኢትዮጵያ ፖሊሲዋን ያበለጸገችው በአስራ ዘጠኝ መቶ ዘጠና ሶስት አመተ ምህረት ነው። አስቀድምን ማለት ነው። ስትራቴጂው በጣም የተዋጣለት ነበር። ከአስራ ዘጠኝ መቶ ዘጠና ሶስት ከሁለት ሺ አስራ ሶስት ሀያ አመት አድርገዋል። ከዛ በኋላ አልወጣም አዲስ። ስለዚህ አንዱ ክፍተት ወጣት እያበረከትን በመጣንበት የፖፑሌሽን ቁጥራችን በጣም እየጨመረ በሄደበት ስነ ህዝብንና ልማትን አስታርቆ የሚሄድ ፖሊሲያችን በደንብ ትኩረት አግኝቶ ሌላ ፖሊሲ ስትራቴጂ ማውጣት ይገባን ነበር። በአፈጻጸምም ተመሳሳይ ችግር ነው ያለን። የህዝብ ቁጥር ሀይል የሚሆነው ፕሮዳክቲቭ የተማረ ብቁ ዜጋ፣ ስነ ህዝብን ከልማት አስታርቆ የሚሄደው አፈጻጸም በትክክለኛ አቅጣጫው ስላልተፈጸመ በፖሊሲም ችግር ነበረን፣ በአፈጻጸምም ችግር ነበረን ማለት ነው። ከፍተኛ የህዝብ ቁጥር መጨመር በህዝብ ኑሮ የዕለት ተዕለት ኑሮ ላይ የሚታዩት ተጽዕኖች ምን ይመስላሉ? ትምህርት ቤቶች ከመቶ የማያንስ ተማሪ በአንድ ክፍል ነው። ከዛ በላይም ሊሆን ይችላል። ይህ ሁኔታ ጥራት ያለው ትምህርት እንዴት ልትሰጪ ያስችልሻል? ስለዚህ ትምህርትን አፌክት አድርገዋል ማለት ነው። የህዝቡ የምጣኔ እድገት ይህን አምጥተሽ ወደ ከተማ ለአዲስ አበባ ባጀት የምትይዘው በየአመቱ ሶስት ነጥብ አምስት ሚሊዮን እያለች ከያዘች፣ ግን የህዝቡ ቁጥሩ ከአምስት ሚሊዮን በላይ ከሆነ የመሰረተ ልማት ግንባታው፣ የቤት ግንባታው፣ የውሃ አቅርቦቱ፣ የትምህርት አቅርቦቱ ሁሉም ከፍላጎቱ ጋር አብሮ አይሄድ። ይሄ ደግሞ ከተማዋ ሰላም እንድታጣ በየጎደናው የሚያድሩ ወጣቶች እንዲበዙባት ዘንድ ሳትስፋክሽኑ ይጎዳል ማለት ነው። የህዝብ ቁጥር ምጣኔ ከልማት ጋር መታረቅ ማለት አጠቃላይ ለሀገሪቷ የኢኮኖሚ እድገት ትልቁ ፈተና የህዝብ ቁጥሩ ምጣኔን አስታርቀን የምንሄድበት ፖሊሲን ስትራቴጂያችንን ፈትሸን በጣም በጣም ትኩረት ልንሰጠው እንደሚገባ የሚያመላክት ሁኔታ ነው ያለ ነው። ኢትዮጵያ ከሁለት ሺ አስራ ሶስት እስከ ሁለት ሺ ሀያ ሶስት እንድትመራበት ታስቦ እየተዘጋጀ ያለው መሪ የልማት እቅድ አሁን ያለውን የህዝብ ምጣኔ ምን ያክል ያገናዘበ እንደሆነ ለማወቅ የፕላንና ልማት ኮሚሽንን በተደጋጋሚ ለማግኘት ያደረግነው ጥረት ለጊዜው ባይሳካም የህዝብ ቆጠራ አለመካሄዱ በአዲሱ የልማት እቅድ ላይ ተጽዕኖ እንደሚኖረው ነገር ግን ከዚህ ቀደም በነበረው ግምት እቅዱን ማዘጋጀት እንደሚቻል የኮሚሽኑ ኮሚሽነር ዶክተር ፍጹም አሰፋ እቅዱን ይፋ ባደረጉበት ወቅት ገልጸው ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሰላማችሁን፣ ስላመሻችሁ በጣም እናመሰግናለን። ኤልያስ አስማረ በቅንብሩ፣ እኔ ሀብታሙ ስይም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ ቴ 不在你我过他那是l满的的 you